ባለፈው ሳምንት መገባደጃ የኢትዮጵያን ድንበር ጥሰው ጋምቤላ በገቡ የተደራጁ የደቡብ ሱዳን ታጣቂዎች ስለተገደሉ ኢትዮጵያውያንና ታግተው ስለተወሰዱ ሕፃናት ከአድማጮቻችን በተለያዩ የመገናኛ አውታሮች አስተያየት ደርሶናል። አስተያየታቸውን በአጭር መልእክት መቀበያ ስልካችን በጽሑፍ የላኩልን አድማጭ ነዋሪነታቸው በውጭ አገር ነው። በተፈጠረው ግድያ እጅግ እንዳዘኑ ገልጠውልናል። ከደቡብ ሱዳን ድንበር ጥሶ በጋምቤላ ጥቃት የፈጸመው የተደራጀ ኃይል የእኛን ደካማ ጎን በደንብ አውቆና አጥንቶ ነው ይላሉ። በመጀመሪያ ደረጃ እኔ ሐኪም ነኝ። በዚህ ላይ ደግሞ ግማሹን እድሜን ያሳለፍኩት በወታደር ቤት ነው። ወታደርም ነኝ። ከታወቀ ወታደራዊ አካዳሚ የተመረቀ ሰው ነኝ። ስለ ውትድርና በደንብ አውቃለሁ። የመጀመሪያው እና ዋናው ነገር ማንኛውም የጠላት ኃይል በሚያጠቃበት ጊዜ የራሱን ጥናት አድርጎ ነው ጊዜ ወስዶ ቅኝት አድርጎ ተጠግቶ የሚቀረብበትን መንገድ አይቶ የእኛን የወገን ሁኔታ አቀማመጥ እና ዝግጁነት አሴስ አድርገው ገምግሞ ነው ከዛ በኋላ ያንን ማጥቃት የሚሰነዝረው። አያይዞም ጥቃቱ እንደሚደርስ እየታወቀ አስፈላጊው ቅድመ ጥንቃቄ አለመደረጉ እንዳሳዘናቸው ተናግሯል። ይሄ ማለት ከሱዳን የመጣው ኃይል የእኛን ሰራዊት ደካማ ጎን በደንብ አውቆ የሚያጠቃበትን መስመር አጥንቶ ከዛ በኋላ ምንም እንኳን ቢመጣበት ዘጊ ኃይል አስቀምጦ ተዝናንቶ ነው የሚፈልጋቸውን ሰዎች ገሎ የሚፈልጋቸውን ሰዎች ከነ ህይወታቸው ወስዶ እንስሳዎቹን ሁሉ ነድቶ ወደ ሱዳን ተመልሶ የሄደው ዊዝ አውት ኤኒ ሬዚስተንስ ምንም አይነት መቋቋም ሳይገጥመው ማለት ነው። ይሄ ማለት ከእኛ ሰራዊት የውጊያ ዝግጁነት አነስተኛነት፣ ውድቀት ጀምሮ እስከ መሪዎቻችን ድክመት የሚወሰድ የሚሄድ ጉዳይ ነው። የኢትዮጵያን ድንበር ጥሰው ጋምቤላ የገቡ የደቡብ ሱዳን ታጣቂዎች በከፈቱት ጥቃት የተገደሉት ኢትዮጵያውያንን በተመለከተ በዋትሳፕም መልእክቶች ደርሰውናል። ደውለን ያነጋግርናቸው አድማጭ ሀዘናቸውን እንዲህ ገልጧል። ጋምቤላ ላይ በተፈጸመው ታጣቂ ቡድኖች ላይ ሁላችንም በጣም አዝነናል። መላው ኢትዮጵያም እንደሚያዝን ተስፋ አደርጋለሁ እና አሁን የታፈኑ ልጆች እንዴት ነው የሚደረጉት የሚለውን ነው። አሁን እኛ የታፈኑ የተወሰዱ ልጆች በሰላም እንዲመለሱ እንጠልያለን ለሞቱትም ፈጣሪ መጨረሻቸው ሲበላቸው እና በጣም በጣም አዝነናል። መላው ኢትዮጵያም የኢትዮጵያ ሕዝብ በጣም አዝኗል። እኛም እዚህ በጣም አዝነናል እና አሁን የተወሰዱባቸው ከብቶችና ታግቶ የተወሰዱ ልጆች በሰላም እንዲመለሱልን እንጠልያለን። በፌስቡክ ገጻችን በርካታ አስተያየቶች ደርሰውናል። የተወሰኑትን እናቅርብላችሁም። አቡ ናጂ አሊ የተባሉ የፌስቡክ ተከታታያችን ትጥቃችሁን ፍቶ አላቸው። መንግስት ትጥቃቸውን ፈቱ ብዙ ሳይቆዩ ወገኖቻችን ይሄ ችግር ደረሰባቸው። ፍርዱን ለእናንተ ድንቄም። ከበባ አዝምራው ብዙአየሁ በበኩላቸው ጀግናውና አይበገሬው ሰራዊት የማያዳግም እርምጃ እየወሰደ ነው። ነገር ግን የመልሶ ማጥቃት ዘመቻ እንዳይካሄድ መንግስት አሁን በተጠቁ አካባቢዎች ሰራዊቱን ማስቀመጥ ይኖርበታል ብዬ አምናለሁ ብሏል። አስራት ማዴቦ ደግሞ ቅድመ ጥንቃቄ ባይደረግም የተወሰደው እርምጃ ጥሩ ነው፣ ግን ልጆቻችን መመለስ አለባቸው ሲሉ ዳዊት ባዩ በበኩላቸው የኢትዮጵያ መንግስት ዜጎችን መጠበቅ አልቻለም። በጣም ያሳዝናል የሚል አስተያየት አስፍሯል።